ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ያገኙ። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ይጎብኙ። አቶ በሪሁን ደጉ በአውስትራሊያ የኢትዮጵያ ኤምባሲ ባለሙሉ ስልጣን ሚኒስትርና ተጠባባቂ ጉዳይ ፈጻሚ እንዲሁም የዳያስፖራ ጉዳዮች ክፍል ኃላፊ። እንደሚታወቀው በኢትዮጵያ ከሁለት ሳምንት በፊት የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው ግጭት በርካታ ሰዎች ህይወታቸው አልፏል። ንብረቶችም ወድመዋል። መንግስትን በሚቃወመው ወገንም መንግስት እንዳደረገው ይነገራል። እንዲሁም ደግሞ መንግስት ደግሞ ሌሎች ሀይሎች ፈጽመውታል የሚል ነገር አለ። ይሁንና በዚህ መካከል እየተጎዱ ያሉት ህብረተሰቡ ነው እና በመንግስት በኩል ያለው ሁኔታ ምን ይመስላል በአሁኑ ሰዓት? አመሰግናለሁ። ወይዘሮ ማርታ ሁላችንም እንደተከታተል ነው፣ ሀጫሉ ታዋቂ የኦሮምኛ አቀንቃኝ ህይወት በድንገት አልፏል። በጣም ከፍተኛ መደናገጥ በአጠቃላይ በኢትዮጵያውያን ዘንድ ፈጥሮ አልፏል ይሄ ድርጊት ከዚሁ ጋር በተያያዘ መንግስት ይሄ እንደተከሰተ በአጠቃላይ ወንጀለኞችን አድኖ የመያዝ እንቅስቃሴ ውስጥ ገብቷል። ከዚሁ ጋር በተለያዩ ጊዜ በህብረተሰቡ ውስጥ ያሉ ንግግሮች ነበሩ። ያው እንግዲህ አጫሉ ግድያ መነሻ የተባለው በሌሎች ኃይሎች እየተገለጸ ያለውን ነገር በሚመለከት መሰረቱ ትክክል አይመስለኝም። ምክንያቱም ከዚህ በፊት ተመሳሳይ ምኒልክን፣ ስለተናገረ ነፍጠኞች ገደሉት የሚል በሶሻል ሚዲያ እና በተለያዩ የሚደረግ ቅስቀሳ አለ። ያ ሁላችንም እንደምንታዘበው እኔ በዚህ እምነት የለኝም። መንግስትም የሰጠው መግለጫ ከዚሁ በተቃራኒ ነው። አጼ ከዚህ በፊት ባሉት ባለፉት ሃያ ሰላሳ አመታት በጣም ከፍተኛ የሆነ ውግዘትም የሚያደርጉ አካላት ነበሩ። ከዚህ በበለጠ መንገድ ያወገዙ ሰዎችም ነበሩ። የሚሞቱ ከሆነ እነሱ ነበሩ የሚሞቱት። አስቀድመው አጫሉ፣ እንዲያውም እንደዚህ አይነት በህብረተሰቡ ዘንድ ጥላቻ ያተረፈውን አገዛዝ ለመጣል ከፍተኛ እንቅስቃሴ በማድረጉ እስከ ስድስት አመት ድረስ የታሰረ ነው እና እንደ ጀግና የሚታይ ለኢትዮጵያውያን ለነጻነት የታገለ ጊዜውን ህይወቱን ያቀረበ ጀግና ነው እንጂ በዚህ ሚሊክም ተናግሮ ተናገረ ተብሎ እሱን የሚገድል ሀይል ያለ አይመስለኝም። ምክንያቱ እሱ አይደለም። ፖለቲካዊ ግብ ያለው ምክንያት ይመስለኛል። ምክንያቱም ከዛ በኋላ የተፈጠሩትን ነገሮች ማንም እንደሚታዘበው በእለቱ በጋውኑ መሞቱ እንደተረጋገጠና ወደ ቀብር ዝግጅት በሚደረግበት ጊዜ የነበረውን እንቅስቃሴ አስከሬኑን ወዲያ ወዲህ ማንገላታት፣ እንደገናም ደግሞ በተለያዩ ከተሞች እንደ ሻሸመኔ፣ ሌሎችም የኦሮሚያ ክልል ውስጥ ያሉ አካባቢ ያሉ ከተማዎች ወደ አርባ ወረዳዎች ውስጥ ችግሮች እንደነበሩ ተገልጿል። በእነዚህ ሁሉ ከተሞች አንዳንዶቹም በአካባቢ የማይታወቁ ሰዎች ገጀራ የያዙ ጦር ማሪያም የያዙ የተለያዩ ወጣቶች እየገቡ ንብረት ሲያወድሙ እንደገናም ሰው ህይወትም ሲያጠፉ ሲያቃጥሉ ንብረቶችን ሲታይ ነበር እና ይሄ በተደራጀ መንገድ የተፈጸመ ለመሆኑ የሚያመላክቱ ነገሮች እንዳሉ መንግስት በግልጽ መግለጫ እየሰጡ ነው። የጸጥታ አካላት የፖሊስ ኃይሉም ተከታታይ መግለጫዎችን ሰጥተዋል። ስለዚህ እኔ በእውነቱ ሞቱ ሁሉም ኢትዮጵያዊ ያዝኗል እንጂ እንደተባለው አጼ ምኒልክን ስለተሳደበ ያኮረፉ ሰዎች ገደሉት የሚሉት ትክክል አይመስለኝም። በአሁን ሰዓት ኢትዮጵያ ውስጥ እጅግ በርከት ያሉ ወቅታዊ ጉዳዮች እየተከናወኑ ይገኛሉ። ከጸጥታውም ይሁን እንዲሁም ደግሞ ከዲፕሎማሲያዊ ግንኙነቱ አንጻር በውጭ ሀገር የሚኖሩ ኢትዮጵያውያን ወይም ደግሞ ዳያስፖራ የሚባለው የኅብረተሰብ ክፍል ወቅቱን ተከትሎ ምን ማድረግ ይጠበቅባቸዋል ብለው ያምናሉ? በእውነቱ የሚታየው ነገር በጣም አሳዛኝ ነው። ለሀገርም ህልውና ጉዳት ያለው ነገር ነው። ያስደነግጣል። አንዳንዶቹ መፈክሮች በተቃውሞ የሚወጡትም ሆነ በሶሻል ሚዲያ የሚሰራጩት ቅስቀሳዎች እጅግ በጣም ጸያፍ ናቸው። እኔ እንደማየው ኢትዮጵያ ዳውን፣ አስወጣው፣ ነፍጠኛን አስወጣ፣ ግደል፣ እስከዛ ድረስ የዘለቁ በጣም ህገወጥ የሆኑ በተለያዩ የአለም አቀፍ ህጎች በሀገራችንም ሕግ የሚያስቀጡ ሐውልቶቹ የፈረሱበት፣ በውጭ ሀገር በእንግሊዝ ኤምባሲውን ለማጥቃት እንቅስቃሴ የተደረገበት ሁኔታ አለ። በተቀናጀ መንገድ ይሄ ሁሉ እጅግ በጣም የሚያሳዝን ነው። ሰው ሀገሩን እንዴት ይውደም ይላል? ኢትዮጵያ ዳውን፣ ኢትዮጵያ ይሄ በጣም ጸያፍ ጸያፍ ድርጊት ነው። ይሄንን ይሄ ኮሚኒቲ ዝም ብሎ ማየት ያለበት አይመስለኝም። አብዛኛው ሰው የዚህ ተቃራኒ ሀሳብ ያለው ነው። ግን ልዩነቱ ይሄንን ለማድረግ ተደራጅተው የሚንቀሳቀሱ ስለሆኑ ብዙ ይመስላል። አብዛኛው ኮሚኒቲ ግን በተናጠል በየራሱ ችግሩ ያሳስበዋል፣ ይናገራል፣ ግን ወደ ድርጊት አልገባም። ስለዚህ እነዚህ አይነት ድርጊት የሚፈጽሙ ሰዎችን አቁሙ ማለት መቻል አለበት። ሰው የገዛ ሀገሩን ማፍረስ የለበት፣ ንብረት ማውደም የለበትም። ሰው ተወልዶ ባደገበት እናት አባቱ ተወልዶ ባደገበት አካባቢ ለረጅም ዘመን የኖረ ሰው ሀብት ያፈራ ሰው በአንዲት በተወሰነች ሰዓታት ውስጥ ንብረቱ ሊሆንም አይገባም እና እንደዚህ አይነት ቅስቀሳ የሚያደርጉ ሰዎችን ከኮሚኒቲው ማህበረሰቡ መለየት አለበት። እነኚህን ሰዎች በቀጥታም ተውም ሊባሉ ይገባል። እንደገና ደግሞ የሚመለከታቸው የሚኖሩበት ሀገር የህጋዊ ተቋማትም እንዲያውቁት ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶችም እንዲያውቁት ማድረግ ይገባል። በታሪክ እንዳየነው ሩዋንዳ በተከሰተ የዘር ፍጅት ምክንያት ወንጀል የሰሩ ሰዎች ተይዘው በህግ ፍርዳቸውን እያገኙ ነው። በሁለተኛው የዓለም ጦርነት ጭምር ወንጀል የሰሩ በአይሁዶቹ ላይ ወንጀል የሰሩ ሰዎች በህግ ፊት እየቀረቡ እስከ ቅርብ ጊዜ ድረስ ዜና ላይ ሲታይ እንደነበር ሁላችን እናያለን። በሀገራችንም ቀደም ሲል በደርግ ዘመን በቀይ ሽብር ወንጀል የሰሩ ሰዎች ህግ ፊት ቀርበው በህግ ጉዳያቸው እንዲታይ ተደርጓል። አሁንም እንደዚህ አይነት ድርጊት የሚፈጽሙ ሰዎች የኋላ የኋላ ከዚህ ድርጊት ጋር ተያይዞ በፈጸሙት ወንጀል ተጠያቂ መሆናቸው አይቀርም እና እነኚህን ሰዎች ህጋዊ ኃላፊነት እንዳለባቸው እንዲያውቁት ማድረግ ይገባል። እንደገናም ደግሞ ለሚመለከታቸው ተቋማት መክሰስም ይቻላል እና ይህንን ማድረግ ይገባቸዋል የሚል ነገር አለ። በሁለተኛ ደረጃ ኢትዮጵያ እንግዲህ ምናልባትም በዚህ ሁሉ መንስኤ የሚሆነው በሀገራችን ውስጥ ልማት በተፈለገው ፍጥነት ባለመሄዱ መንግስት ፕሮጀክቶችን ነድፎ ወደ ስራ ገብቷል። ድህነት ለመዋጋት መንግስት ከአዘጋጃቸው ፕሮጀክቶች አንዱ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ አንዱ ነው። ይሄ ግድብ ከዛሬ አስር ዓመት በፊት የተጀመረ ነው። በድንበር ተሻጋሪ ወንዝ ላይ የሚሰራ ፕሮጀክት በመሆኑ ለዘመናት ያው ይህንን እውን እንዳናደርግ ብዙ እንቅፋቶች ሲኮለኮሉብ ነበር። እነኛን እንቅፋቶች ተሻግረን በህዝቡ ሙሉ አቅም በራሳችን ሙያ አቅም ወደ ሰባ አራት ሰባ አምስት ፐርሰንት አካባቢ የደረሰበት ሁኔታ ነው። በመሀሉ እንግዲህ በተለያዩ ቴክኒካል ችግሮች ግድቡ ትንሽ ስራው ተጓቶ ምናልባትም አምስት ዓመት ይፈጅ የነበረው እስካሁን ድረስ ተጓቷል። ስለዚህ ይሄ ግድብ በቶሎ እንዳይጠናቀቅ ምክንያት ከሆኑት ሌሎች ችግሮች በተጨማሪ ዋነኛው ችግር ያው የፋይናንሱም አቅም ስለሆነ ዲያስፖራው በዚህ ጉዳይ አስተዋጽኦ ማድረግ ይችላል የሚል እምነት አለ። ግብጾች ይህንን ሀብታችንን እንዳንጠቀም ለዘመናት እንቅፋት ሲደረድሩብን ነበር። አንዱ ራሱ የ- የሰላም መታጣጡ ከዚህ ጋር በቀጥታ የሚገናኝ ጉዳይ ይመስለኛል እኔ ጸረ ሰላም ኃይሎችን በማደራጀት ፋይናንስ በማድረግ ምክር በማድረግ በመስጠት እና በመሳሰሉት መንገድ ሰላማችንን ሲረብሱ ኖረዋል። በአንድ በኩል ከኛ ጋር ጎን ለጎን ቁጭ ብለው ይደራደራሉ። ድርድሩ ሊያልቅ ሲል ያፈርሱና ወደ ተለያዩ ኃይሎች አቅም አላቸው ወደሚሏቸው ኃይሎች ሄደው ይጮሃሉ። አስራ ዘጠኝ ሀምሳ ዘጠኝ አውሮፓውያን አቆጣጠር የተፈረመ በግብጽ እና በሱዳን ኢትዮጵያ የሌለችበት ለኢትዮጵያ ምንም የውሃ ድርሻ ያልሰጠ ውል አለ ያንን ውል ለማስከበር የሞት ስረት እንቅስቃሴ እያደረጉ ነው። እና ይሄ ረብሻ አጫሉ በተገደለበት ዕለት ተባበሩት መንግስታት ድርጅት የሴኩሪቲ ካውንስል ይህንን ጉዳይ ውይይት እያደረገበት ነበር። በዛ ሳይመንት ኔስሊ ነው ድርጊቱ የተፈጸመው። እና ይሄ ቅልጅት ይመስላል። ኮኢንሲደንስ አይሆንም በምንም አይነት ታምር። እና እንደዚህ አይነት ስራዎችን ያው ከበስተኋላ ሆነው የሚገፉ ግብጾችም አሉበት ማለት ነው። ስለዚህ እነዚህን አይነት የዘመናት ጠላቶቻችንን ከላያችን ላይ አውርደን መጣል የምንችለው ይህንን ግድብ ሰር ፐርሰንት ስንጨርስ ነው እና ይሄ ግድብ ሰባ አምስት ፐርሰንት አካባቢ ሄደዋል። አሁን ዞሮ ዞሮ ያው ለማለቅ ቀሪ ወሳኝ ስራዎች አሉት ተርባይን ተከላ በዚህ አመት የመጀመሪያ ሙሌት ይጀምራል በቅርቡ ከዛ ቀጥሎ ሁለቱ ተርባይኖች እንቅስቃሴ ይጀምራሉ ያው ሀይል ከዛ እየተጠቀመ የቀሪዎቹን ተርባይኖች የመትከል በቀጣዮቹ ሁለት አመታት ለሚከናወን መንግስት መግለጫ አውጥቷል ስለዚህ እነዚህን ስራዎች ለማቀላጠፍ ፋይናንስ አስፈላጊ ነው ስለዚህ ዲያስፖራው በዚህ ቦንድ ግዢ መንግስት ቦንድ አዘጋጅቷል ያው ከዚህ በፊትም ብዙ ትውልድ ኢትዮጵያውያን እና ኢትዮጵያውያን ቦንድ ገዝተዋል አሁንም ይህንን በተጨማሪ ቦንድ በመግዛት የግንባታው ሂደት ሳይስተጓጎል ቶሎ እንዲጠናጥቅ የበኩሉን ድርሻ ማበርከት ይችላል ማለት ነው እና ለአንዴና ለሁል ጊዜ የምናሸንፋቸው ዝም ብለን ያው በፉከራ ብቻ አይሆንም፣ በዚህ አይነት መንገድ ነው። ስለዚህ ይህንን ተገንዝቦ ዲያስፖራው ይሄ ግድቡ ተጠናቆ ስራ እንዲጀምር የበኩሉን አስተዋጽኦ ማድረግ ይችላል የሚል ሀሳብ አለኝ። በዚህ ሳምንት መጀመሪያ ላይ የውሀና መስኖ ሀብት ሚኒስትሩ ኢንጂነር ዶክተር ስለሺ በቀለ የጠቀሱት ነገር ነበረ። የታላቁ የኢትዮጵያ ሕዳሴ ግድብ የመጀመሪያው ዞር ውሃ ሙሌት ዝግጅት መጠናቀቁን ይፋ አርገዋል። ነገር ግን እርግጠኛ የሆነ ቀን አልተናገሩም መቼ ሊሆን እንደሚችል። አገር ቤትም በአሁኑ ሰዓት ኢንተርኔት ዝግ ስለሆነ ብዙ መረጃዎችም ወደዚህ የሚወጡበት አጋጣሚ የለም። ይሁንና አንዳንድ የሳተላይት መረጃዎች እንደሚያመለክቱት በተለይ ዛሬ ጥዋት ጀምሮ ሲነገሩ የነበሩ ነገሮች አሉና ሙሌቱ እንቅስቃሴው ተጀምሯል የሚል ነገር አለና በኤምባሲው በኩል የደረሳችሁ መረጃ አለ ወይ ስለ ሙሌቱ? ሳቴላይት መረጃውን አላየሁትም፣ ግን ማውቀው ምንድን ነው በዚህ ክረምት የግድ ከዚህ ክረምት እንደማያ- ያው ድርድሩ በአፍሪካ ህብረት እንዲታይ የተባበሩት መንግስታት የጸጥታው ምክር ቤትም ወስኖ በአፍሪካ ህብረት መሪዎች በተሳተፉበት በአፍሪካ መድረክ ሶስቱ ሀገራት ድርድራቸውን ቀጥለዋል። ያው ሰሞኑን እየተደረገ እንደሆነ አውቃለሁ። ከዛ ውጪ ግን የውሃ ሙሌቱ መቼ እንደሚጀመር የደረሰኝ መረጃ የለም። እንግዲህ ዜና እያበሰርሽኝ ነው፣ በጣም ደስ ይላል። እርግጠኛ አይደለም፣ ከእርስዎ ላረጋግጥ ብዬ ነው ግን በሶሻል ሚዲያ እንደዚሁ ዝም ብሎ የሚሽከረከር አንድ ሌላ እንትን አለ። እሱ ከአንድ ቀንና ሁለት ቀን በፊት የተዘዋወረው ከሆነ እሱ ስህተት ነው። ግቤ ነው የግልገል ጊቤ ነው። ግን ይሄም ራሱ ያው አብሳሪ ነው። ግድ የለም ይመጣል። ይሄኛውም በዚህ ክረምት ይጀምራል ኦፊሻሊ። አሁን በዚህ ክረምት ውስጥ መቼ እንደሆነ ስፔሲፊክ ቤቱን ለጊዜው የለኝም እንጂ በዚህ በሐምሌ ወር አሁን መሞላት ይጀምራል። እና አራት ነጥብ ዘጠኝ በዚህ አመት የቀረውን አስራ ሶስት ነጥብ አምስት አካባቢ ደግሞ በሚቀጥለው አመት እና ለሁለቱ ተርባይኖች ማንቀሳቀሻ የሚሆን ውኃ ይያዛል ማለት ነው እና ምንም ተባለ ምን አይቆምም፣ ምንም አይቆምም። ይሄ ግድቡን የመውላት መያዙ ስራ በታቀደው ራሱ እቅድ አለው፣ የመርሃ ግብር አለው፣ ግንባታው ማለት ነው። የግንባታው አካልም ነው ይሄ። እንደ ራሱን ችሎ የሚከናወን ስራ ሳይሆን የግንባታው ዋን ፌዝ ቴስት የሚደረገው በዚህ ስለሆነ የግድቡ ስራ ኃይል ማመንጨት መቻሉን ሙከራ የሚደረገው በዚሁ በሂደቱ ውስጥ ስለሆነ የሙከራው አካል የግንባታው አካል ስለሆነ አሁን በዚህ ሐምሌ ወር እንደሚጀመር እርግጠኛ ነኝ። ተግባራዊ እንቅስቃሴውን በቅርቡ እንሰማለን ብለን እንገምታለን። አቶ በሪሁን ደጉ በአውስትራሊያ የኢትዮጵያ ኤምባሲ ባለሙሉ ስልጣን ሚኒስትርና ተጠባባቂ ጉዳይ ፈጻሚ እንዲሁም የዳያስፖራ ጉዳዮች ክፍል ኃላፊ በሀገራችን ባለው በወቅታዊ ጉዳዮች ላይ ሰፋ ያለ ማብራሪያ ስለሰጡን እናመሰግናለን። አሁን እኔም ይህንን ድል ስለሰጣችሁን እናመሰግናለን። እንግዲህ ያው መልካም ጊዜ እንግዲህ ለሀገራችን ሁላችንም ተባብረን እንሰራለን። መጪው ጊዜ የተስፋ ዘመን እንደሚሆን እርግጠኛ አመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።